የመግባባት አንድነትና ሰላም ማህበር ዋና ስራ አስኪያጁ አቶ ፋንጣሁን ብርሃኑ በማህበራቸው ስም የእርግብ አርማ እና ማህተም ባለው በራሪ ወረቀት ለጠቅላይ ሚኒስትሩ ግልጽ ደብዳቤ በሚል መላካቸውን አክለው ያስረዳሉ። ይዘቱ በሀገሪቷ ውስጥ ያሉትን ችግሮች ሁሉ በማዳግም ሁኔታ ለመፍታት በእርቀ ሰላም ዙሪያ ከሚመለከታቸው ወገናት ጋር በውይይት ይፈታ የሚል ነው። ለዚህም ያነሳሳቸውን ምክንያት ሲገልጹ ሀገር ያለችበት ሁኔታ እጅግ በጣም አሳሳቢ ሁኔታ ላይ ያለችው፣ ከምንም ነገር በላይ ሀገር ሲኖር ነው። ነጻነት መጠየቅ የሚቻለው ወይም ሰላምን መጠየቅ የሚቻለው ሀገር ሲኖር ነው። ስራ መስራት የሚቻለው ሀገር ሲኖር ነው። ልጅ ወሎ መሳም የሚቻለው መዳር የሚቻለው። ስለዚህ እችን ሀገር የኢትዮጵያ ህዝብ በሙሉ ሊታደግ ይገባል። ስራ አስኪያጁ የተሳሳተ አካሄድ አለ ካሉ በጥቂቱ ቢገልጹት ባልኳቸው መሰረት አሁን ካለችበት የጥፋት ጥርስ፣ እንግዲህ 41 አመት ሙሉ በዲሞክራሲ ጥያቄ ሁሌ ያው እየተመለስን ያው እርስ በርስ ግጭት እስከ መች ድረስ ነው? እስኪ ይብቃን እንበል። ላንዴም ለመጨረሻ ጊዜ በዚች ሀገር ላይ ዘለቄታዊ ሰላም እንዲፈጠር እስካሁን ስንዘራ የነበራቸውን ዘሮች አሁን የምንሰበስብበት ወቅት ነው። ይህ አሁን ሀገር ያለችው በጥፋት ጠርዝ ላይ ነው። እችን ከጥፋት ጠርዝ የማውጣት እያንዳንዱ ኢትዮጵያ ዜጋ በሙሉ ተሳትፎ ሊኖር ይገባል። የመቶ ሚሊዮኖች ሀገር ናት እንጂ ጥቂቶች ብቻ ሊወስኑባት አይገባም። አሁን ባለው ሁኔታ ላይ የግዴታ የዘራናቸውን ዘሮች ባለድርሻ አካላትን አነጋግረናል። ከፖለቲካ ፓርቲዎች በቃል የፖለቲካ ፓርቲ ፕሬዚደንቶችን አነጋግረን ሀንድረድ ፐርሰንት አይደለም ከዛም በላይ ቫሊዩ መስጠት ቢቻል መስጠት እንችላለን፣ ዝግጆች ነን በሚል ይህን እንቀጥላለን። ከዛ ቀድመን ግን ጋዜጣዊ መግለጫ አሁን በቅርብ ቀን በበን ለዋለም ላሉ ኢትዮጵያ ህዝቦችና ለባለድርሻ አካላት ያን እናወጣለን ብለናል። በሰላም ዙሪያ በተጨባጭ ችግሮች አሉ ብሎ ማህበሩ ካመነ እንደ መፍትሄ ያስቀመጠው ካለ ለዚህም አዲሱ ካቢኔ አሁን የሚቀመጠው መንግስት አካል ተወካዮች ምክር ቤት ኃላፊነቱን ይዞ በዚች ሀገር ላይ በርስ በርስ ግጭት አንድም ኢትዮጵያዊ ዜጋ እንዲሞትብን አይገባም ከሚል አኳየ ይህ ካቢኔ በአገር ጉዳይ ላይ ፈጥኖ ሊዋይና ሊነጋገር ይገባል ከሚል አኳያ ነው። ጠቅላይ ሚኒስትሩ ዳግም እንደገና ምርጫው ላይ ስለቀረቡ እሳቸው የኢትዮጵያ ህዝብ አባት ናቸውና አባት ማንም ልጁንም አይጠላም። ስለዚህ ሁሉም ሰብስቦ ሊመክሩ ይገባል። ወርደውም የስልጣን ባለቤት ለሆነው ሰፊውን ህዝብ እንዲመክርበት በአገር ጉዳይ ላይ ይገባል ከሚል አኳያ ነው ደብዳቤ ለእሳቸው የጻፍ ነው። ለጠቅላይ ሚኒስትሩ ለጻፋችሁት ግልጽ ደብዳቤ ምን ምላሽ አገኛችሁ? እስካሁን ያገኘነው መልስ የለም። ባለፈውም ፖለቲካ ፓርቲዎች በተሳተፉበትም በየራሳቸውን በነበሩ ከመንግስት የገዢ ፓርቲ ጋር ባሉ የስብሰባ መድረኮቻቸው ሁሉ በዚህ በሰላም ዙሪያ ላይ ማህበራችን የሚያነሳቸውን ፖይንቶች በሙሉ ያነሳሉ። ይህንን ጉዳይ በተመለከተ የመንግስትን አስተያየት ለማግኘት መንግስት ኮሚኒኬሽን ሚኒስቴር በስልክ ባነጋገርኳቸው መሰረት ኃላፊዎቹ አጣርተው ደብዳቤው ለጠቅላይ ሚኒስትሩ ጽህፈት ቤት እንዳልደረሰ ይዘቱንም በአሁኑ ወቅት ተጨባጭ እንዳልሆነ እንደዚሁም ይህንን ድርጅት በድርጅትነት መመዝገቡን እንደማያውቁት እና የሕሊናም እስረኛ እንደሌለ ገልጸውልኛል። ጌታቸው ተድላይ ጊዮርጊስ ለዶቼቬሌ ራዲዮ፣ ከአዲስ አበባ